በአሁኑ ወቅት ኢትዮጵያን እየበተነ ያለው ከዚህም ከዛም የተሰባሰበ የትምክህት ኃይል ነው ሲል ቲፒኤልኤፍ ወይም ህወሓት በዛሬው ዕለት ባወጣው መግለጫ አመልክቷል። የህወሓት ማዕከላዊ ኮሚቴ ከትናንት በስቲያ አስቸኳይ ስብሰባ ካካሄደ በኋላ ነው ይህ መግለጫ የወጣው። ሙሉጌታ አጽብሃ ተከታትሎታል። የህዝባዊ ወያነ ሀርነት ትግራይ ማዕከላዊ ኮሚቴ ማክሰኞ ሐምሌ 22 2011 ዓ ም በመቐለ ከተማ የአንድ ቀን አስቸኳይ ስብሰባ ካካሄደ በኋላ ትናንት ማምሻውን መግለጫ አውጥቷል። ማዕከላዊ ኮሚቴ ባወጣው መግለጫው በአሁኑ ወቅት የሀገሪቱ ህልውና ከመጥፎ ወደ ከፋ ደረጃ ተሸጋግሯል ብሏል። የችግሮቹ ዋነኛ ምንጭም የህዝብን መብትና ጥቅም ረግጠው ፍላጎታቸውን ሊፈጽሙ የሚፈልጉ የትምክህት ኃይሎች ናቸው ብሏል መግለጫው። በከፍተኛ የሀገር መከላከያ ሰራዊት አመራሮች ላይ የተፈጸመውን የግድያ ወንጀል በቀጥታም በተዘዋዋሪም ተሳትፎ የነበራቸው የውስጥና የውጭ ኃይሎች ያላቸውን በሀገራዊ ገለልተኛ አካል እንዲጣራና ውጤቱም ለኢትዮጵያ ህዝብ ይፋ እንዲደረግ ጥሪ አቅርቧል። ህወሓት ባለፉት ጊዜያት ከአማራ ህዝብ ጋር በመሆን ትምክህተኞችና የገዢ መደቦችን አብሮ የታገለና ትርፍ መስዋዕትነት የከፈለ ድርጅት ነው ብለዋል መግለጫው። ስለሆነም ህወሓት የአማራን ህዝብ ትምክህተኛ ብሎ አይገልጽም ብለዋል። ሆኖም መግለጫው በአማራ ህዝብ ስም የሚነግዱ ኃይሎች ሰፊውን የአማራ ህዝብ ትምክህተኛ ተብልሃል በማለት ህዝቡን ለርካሽ ፖለቲካዊ ፍጆታውን ሲያደናግሩት ቆይተዋል በማለት ገልጿል። ቢሆንም ግን የአማራ ህዝብ እንደሌሎቹ የኢትዮጵያ ህዝቦች ሁሉ ለሰላም ለልማትና ዲሞክራሲ ብሎ መስዋዕትነት ከፍሏል። አዲስቷን ኢትዮጵያ በመፍጠር ሂደትም ማይተካ ሚና የተጫወተ ህዝብ ነው ይላል መግለጫው። በአሁኑ ወቅት ሀገር እየበተነ ያለው ከዚህም ከዛም የተሰበሰበ የትምክህት ኃይል ነው ያለው የህወሀት ማዕከላዊ ኮሚቴ መግለጫ፣ ይህ ኃይል እድል አግኝቶ እንደፈለገው እንዲሆን እያደረገ ያለው ደግሞ የአማራ ዲሞክራሲያዊ ፓርቲ አዴፓ ነው ብለዋል። አዴፓ በፓርቲው አመራር መካከል ስለተፈጸመው ግድያ በዝርዝር ገምግሞ ተጠያቂ እንዲያሳውቅና ግልጽ አቋም እንዲወስድ ህወሓት በመግለጫው ጠይቋል። ከዚህ ውጭ ግን ችግሮቹን በሶስተኛ አካል ላይ ማሳበብ ትቶ ራሱን በጥልቀት እንዲፈትሽና ገምግሞም የኢትዮጵያን ህዝብ ይቅርታ ሊጠይቅ ይገባል በማለት ገልጿል። ይህ ካልሆነ ግን ህወሓት ከፓርቲው ጋር አብሮ ለመስራት እንደሚቸገር መግለጫው አስቀምጧል። አዴፓ አስመልክቶ ለተነሱ ጉዳዮች ለአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው ጠይቀን ለጊዜው የሚሰጡት መልስ እንደሌለ ገልጸው እንደ ፓርቲ በጉዳዩ የሚያወጣው መግለጫ ካለ እናሳውቃለን ብለዋል። የህወሓት ማዕከላዊ ኮሚቴ መግለጫ በኢህአዴግ ውስጥ የጎራ መደበላለቅ አለ ይላል። ይህም እንዲለይ ጠቅሶ በቀጣይ አመት ስለሚካሄድ ምርጫ ዙሪያም እንደ ግንባርና መንግስት ያለውን አቋም ለኢትዮጵያ ህዝብ ግልጽ ሊያደርግ ይገባል ብለዋል። ህወሓት እንደ ህገ መንግስታዊና ፌዴራላዊ ኃይል ኢትዮጵያን ከወቅታዊና ቀጣይ አደጋዎች ለማዳን ተመሳሳይ ዓላማ ካላቸው ኃይሎች ጋር ሰፊ መድረክ ፈጥሮ ለመታገልና በፍጥነትም ወደ ተግባር ለመሸጋገር ማዕከላዊ ኮሚቴ መወሰኑን መግለጫው አመላክቷል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስለሚነሱ ክልል የመሆን ጥያቄዎችም ዙሪያ መግለጫው አንስቷል ጥያቄያቸው ህገ መንግስታዊ በሆነ መንገድ እንዲፈታ እንጂ ከዚህ ውጭ የህዝብን ጥያቄ በኃይል አሊያም በሌላ መንገድ ለመፍታት የሚደረግ ጥረት ፍጹም ተቀባይነት የለውም ሲል ገልጿል። መግለጫው ስለ የኢትዮጵያ ሀገር መከላከያ ሰራዊትም አንስቷል። ሰራዊቱ ከማንኛውም ጊዜ በላይ አንድነቱን አስጠብቆ የሀገር ደህንነትን የማስጠበቅ ግዴታውን በተጠናከረ መልኩ እንዲፈጽም አሳስቧል። የፌዴራል መንግስት ደግሞ የሀገሪቱ ሰላም እንዲያረጋግጥ፣ ህግና ስርዓት እንዲያከብር፣ የዜጎች ሰብአዊና ዲሞክራሲያዊ መብት እንዲያከብርና እንዲያስከብር፣ ህገ መንግስታዊ ስርዓት ሳይሸራረፍ እንዲተገበር ህወሓት ካስቸኳይ ስብሰባው በኋላ ባወጣው መግለጫ ገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቐለም